ዴሞክራሲ በተግባር በጀርመናዊው የኖቤል ተሸላሚ በእውቁ ደራሲ ሃይንሪክ በው ስም የተመሠረተው መንግሥታዊ ያልሆነ ድርጅት በኢትዮጵያ ዴሞክራሲና የሰብአዊ መብቶችን ለማበረታታት ሲያደርግ የቆየውን እንቅስቃሴ አቋርጦ ለመውጣት መገደዱን አስታውቋል። ድርጅቱ ከኢትዮጵያ የሚወጣው በእንቅስቃሴዎቹ ላይ የተጣሉ ገደቦችን በመቃወም መሆኑን አስረድቷል። ሰለሞን ክፍሌ ያጠናቀረው ዘገባ ለምሽቱ ዴሞክራሲ በተግባር ፕሮግራም ይዞታል። የጀርመኑ ኤንጂኦ ወይም መንግሥታዊ ያልሆነ ድርጅት በኢትዮጵያ የነበረውን ቢሮ መዝጋቱ ያለውን የመንግሥቱን የበጎ አድራጎት ድርጅቶችና ማኅበራት አዋጅ የመቃወም ምልክት መሆኑን ባወጣው መግለጫ አስረድቷል። የሃይንሪሽ ቦል ድርጅት ሊቀመንበር ባርብራ ኡንሙሲህና በኢትዮጵያ የድርጅቱ ዲሬክተር ፓትሪክ በርግ እንደ ተናገሩት ድርጅቱ በተቋቋመበት ዓላማ መሰረት ሀገሪቱ ውስጥ ለዲሞክራሲ፣ ለጾታ እኩልነትና ለዘላቂ ልማት መሥራት አልቻልም ብለዋል። የድርጅቱ ባለሥልጣናት እንደ አውሮፓውያን ዘመን አቆጣጠር በ2009 የወጣውን የበጎ አድራጎት ድርጅቶችና ማኅበራት አዋጅ በተለይ ለሥራቸው ንቅፋት መፍጠሩን አብራርተዋል። ይኸው አዋጅ በአጠቃላይ በመላ ሀገሪቱ የሚገኙ መንግስታዊ ያልሆኑ ድርጅቶችን የሥራ እንቅስቃሴ መጉዳቱንም ይናገራሉ። ባዕዳን ድርጅቶችን ብቻም ሳይሆን አገር በቀል የሆኑትን ሁለት ትላልቅ የሰብአዊ መብቶች ድርጅቶችን አላሰራ ማለቱንም ይገልጻሉ። በአምነስቲ ኢንተርናሽናል ማለትም በዓለም አቀፉ የሰብአዊ መብቶች ድርጅት መሠረት ላለፉት 21 ዓመታት አገልግሎት በመስጠት ላይ የሚገኘው ሰመጉ በባንክ ያለውን ተቀማጭ ገንዘብ እንዳያንቀሳቅስ ታግዶበታል። ከዐሥራ ሁለቱ ቢሮዎቹ ዘጠኙ ተዘግተውበታል። ከጠቅላላ ሠራተኞቹ ሰማንያ አምስት ከመቶ ያህሉ ከሥራ ተሰናብተዋል። በተመሳሳይ የኢትዮጵያ ሴት ጠበቆች ድርጅትም ሰባ አምስት ከመቶ ሠራተኞቹን ለመቀነስ የተገደደ ሲሆን በባንክ ያለው አምስት መቶ ዘጠና አምስት ሺህ የአሜሪካ ዶላር እንዳይንቀሳቀስ ታግዶበታል። መንግሥት በድርጅቱ ላይ ይህን እርምጃ ከመውሰዱ በፊት ግን መንግሥት በድርጅቱ ላይ ይህን እርምጃ ከመውሰዱ በፊት ግን ከ20 ሺህ በላይ ለሚሆኑ ሴቶች ነጻ የሕግ አገልግሎት ማበርከት ችሏል ሲል አምነስቲ ኢንተርናሽናል ገልጿል። ወደ ጀርመኑ ኤንጂኦ ሃይንሪሽ ቦል ድርጅት ልመለስ። ድርጅቱ ዛሬ ተቃውሞ የወጣው የበጎ አድራጎት ድርጅትና ማኅበራት አዋጅ ለሥራው ማነቆ በመሆኑ ነው። ይበልጥ መንቀሳቀስ ይችል ዘንድ ከኢትዮጵያ መንግሥት ጋር የጋራ ስምምነት ለመድረስ ላለፉት ሦስት ዓመታት ሲጥር መቆየቱን በመግለጫው ያብራራል። የጀርመኑ የልማት ሚኒስትር ደርክ ኒብል አዲስ አበባን በጎበኙበት ወቅት ጉዳዩን ለኢትዮጵያ መንግሥት እንዲያቀርቡ ቢያደርግም ጥረቱ እንዳልተሳካ ገልጿል። የሃይንሪሽ ቦል ድርጅት የኢትዮጵያ ተጠሪ ፓትሪክ በርግ በመጨረሻም ተልኳቸውን ፈጽሞ ማከናወን እንደማይችሉ በመገንዘባቸው ቢሮቸውን ዘግተው ለመውጣት እንደወሰኑ ለዶቸ ቬለ ማለትም የጀርመን ራዲዮ ተናግረዋል። ፓትሪክ በርግ ስለ ሁኔታው እንዲያስረዱኝ ማምሻውን ሁሉ በስልክ ያደረግኩት ጥረት አልተሳካም። መዘጋቱን ነው ደጋግሞ የሚገልጸው ስልኩ። ድርጅቱ በይፋ ያወጣውን መግለጫ ባጭሩ። ታዲያ እዚህ ላይ ልግታና እስቲ የበጎ አድራጎት ድርጅቶችና ኤጀንሲ የሚያውቀው ነገር ካለ እንስማ። ከፍተኛ የህዝብ ግንኙነት ኃላፊው አቶ አህመድ ሰይድ ይባላሉ። የተሰጠው ደብዳቤ ያለቀኛ ወይ የተከለከለው ነገር ብዙ አዋጅ የበጎ አድራጎቶችና ማህበራት አዋጅ ሚዲያዎች እንዴት እንደሚሰሩና እንዴት እንደሚንቀሳቀሱ የሚደነግግ ህግ ነው እና ከመናገርና ከመጻፍ ጋር የተያዘ ነገር የለውም። ያ የመገናኛ ብዙኃን አዋጅ ነው እሱ። ይህም ጉዳይ አላውቅም፣ ምንም መረጃ የለኝም በዚህ ዙሪያ የለም። እኔ መረጃ የለኝም። ምናልባት ግልጽ ያድርገውና ከድርጅቱ የደረሰው ካለ ማስጠንቀቂያ ወይ ደብዳቤ ነገር በዛ በኩል የደረሰበት ተጽዕኖ ካለ እሱን ዘንተኝ በለንና ያነጋግረንና እስኪ እናየው። ከዛች አሁን በምታይቀኝ ዙሪያ ምን መፈት ዙሪያ ማቀ ነገር የለም የእኛ አዋጅ ሳይሆን እንግዲህ ስራ ሲሰራ ከሌሎች ጋር ፕሮጀክት አግሪመንት ገብቶ ሊሰራ የሚችልበት እድል ስላለ ከነዛ መንግስት ተቋማት ጋር ባለው ግንኙነት የደረሰበት ተጽዕኖ ካለ ነው እንጂ ከኛ ጋር አይደለም ከኛ ተቋም ጋር። አቶ አህመድ ሰይድን አመሰግናለሁ። የኢትዮጵያ የበጎ አድራጎት ድርጅቶች ኤጀንሲ ከፍተኛ የሕዝብ ግንኙነት ኃላፊ ናቸው። ሰመጉስ የሚያውቀው ነገር አለ ወይ? የሰብአዊ መብቶች ጉባኤ ዋና ዲሬክተሩ አቶ እንዳልካቸው ሞላ ለሃይንሪሽ ቦል ቢሮውን ዘግቶ መውጣት ምክንያት የሆነው የበጎ አድራጎት ድርጅቶችና ማኅበራት አዋጅ በእነርሱ ላይ እያደረሰ ያለውንም ጉዳት ይተነትናሉ። አቶ እንዳልካቸው አዎ ልክ እንዳንተ ሌሎችም መንግስታዊ ያልሆኑ ድርጅቶች በአጋጣሚ በዩኤስ ኤምባሲ አንድ ባለስልጣንን ሪሴፕሽን ተዘጋጅቶ ይኸው ነገር ተዘግቧል እንደተባለው ፈንድሬይዚንግ ለማድረግ ይሄ ደግሞ ሰላሳ ሰባ የምንለዋል የአስተዳደርና የፕሮግራም ወጪ የነዚህ ፕሮፖርሽን ስማማው ባለመቻሉ ዘግቶ እንዲሁም ፌርዌል ነገር አዘጋጅቶ ሂልተን ላይ ያው ፓርትነሮቹን ተሰናብቶ እንደሄደ በአዋጁ አሉታዊ ኢምፓክት ስንወያይ ይሄንን ሰምቻለሁ። ድርጅቱ የቀጥታ የኛ ፓርትነር ስላልሆነ በዝርዝር ብዙ አላቅም። አዎ፣ ሃይንሪሽ ቦል ያወጣውን መግለጫ አግኝተናል። አዋጁ እንዳንሰራ ደንቃራ ሆነዋል ነው የሚለው። አዎ እኮ እንደነገርኩ ሰላሳ ሰባ ዘጠና አስር የምንላቸው አሉ። በአጭር ባጭር የምናውቃቸው እነዚህ ሁሉ የስድስት መቶ ሀያ አንድ ዝባር ሁለት ሺ አንድ የበጎ አድራጎት ድርጅቶችና ማህበራት አዋጅ የዚህ ውጤቶች ናቸው። ሁላችንም ባሉታዊ ውጤት ኢምፓክት ያደረሰብን ነው። ይሄ አዋጅ ትክክል ነው፣ የዚህ አዋጅ ውጤት ነው። ሌላውም እኮ ይሄ ሙሉ በሙሉ እንዳልከኝ ዘጋ እንጂ እኛም አስራ ሁለት ቅርንጫፍ ወደ ሶስት ከስልሳ ስታፍ ወደ አስራ ሁለት የተለያዩ የአገልግሎት ዲፓርትሜንቶቻችን መዝጋት፣ አገልግሎታችን መቀነስ፣ ሽፋናችን ማቅረብ ግድ ከመሆኑም በላይ ምናልባት ሰምተህ ይሆናል የተወሰነ በሚሊዮኖች የሚቆጠር ገንዘብም በባንክ ታስሮ እንዲቆይ ታግዶ እንዲቆይ ተደርጓል። ስለዚህ የዚህ አዋጅ አሳሪነት፣ ለስራ እንቅፋትነት አንድና ሁለት የለም። እኛ በተደጋጋሚ ሄደንበታል፣ መግለጫ ሰተንበታል። አሁንም ቢሆን እሱን እያሰመርን የምንታገለው አዋጅ ነው። ልክ ነው፣ የአዋጅ ውጤት ነው። ብዙዎች ያመጣባቸውን ውጤት እዚህ አሁን ባየኸው መልኩ ይገልጹታል። ወደፊት የእናንተም መጻኢ ዕድል ተመሳሳይነት ሊኖረው ይችላል ማለት ነው? አዎ ኦልሬዲ እንደነገርኩ ባለፉት ሁለት ዓመታት ከመኖር ወደ አለመኖር ታግለን መኖር እንደሚገባን አረጋግጠን አለን። ህጉንም አሟልተን ተመዝግበን እንቀሳቀሳለን። የአገልግሎታችን መጠን ግን እንደነገርኩህ በእጅጉ ቀንሷል። እስቲ እንግዲህ ከዚህ በፊትም እኮ በቪኦኤም በተወሰነ መልኩ ኢንተርቪው ሰጥተንበታል። እንዳስፈላጊነቱ ሌላም ጊዜ ከተገናኘን ይቻላል። በእኛ ላይ በተለይ ያመጣውን ኢምፓክት ማለት አቶ እንዳልካቸው ሞላ፣ የሰብአዊ መብቶች ጉባኤ ዋና ዲሬክተር አመሰግናለሁ። አድማጮች፣ እንደተጠቀሰው የኢትዮጵያን መንግሥት የበጎ አድራጎት ድርጅቶችና ማኅበራት አዋጅ በመቃወም በርካታ ዓለም አቀፍ የሰብአዊ መብቶች ቡድኖች እንዲያሻሽል በየጊዜው እየወተወቱ መሆናቸው ይታወቃል።